የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ረቡዕ ታኅሣሥ 15 2012 ዓ ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። በመጭው ሀገራዊ ምርጫ የሴቶችን ተሳትፎ የላቀ ለማድረግ ምን ሊደረግ ይገባል? በሚል ከሰሞኑ ውይይት ተደርጓል። ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድን ነው? ሴት በመሆና ከወንዶች የተለየ የልምድና ማንነት አላቸው። ስለዚህ ከወንዶች በተለየና በተሻለ ሁኔታ የሴቶችን ችግር ይረዳሉ። የሰማችኋት የባህር ዳር ዩኒቨርሲቲ የህግ መምህርት የሆነችው ኤደን ፍስሐን ነው ዝርዝሩ ቆየት ብሎ ይሰማል ኢትዮጵያ በግዛቷ በንግድ እንቅስቃሴ ለመሳተፍ ለወጣቶች የሚበጁ ተቋማትን ለመክፈት የሚፈልጉ ባለሀብቶችን የሚያበረታታ ውጣ ውረድ የሚቀንስ ህግ እያረቀቀች እንደሆነም ተሰምተዋል ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ ስራት ላመጠራችን በቂ የስራትን መፍጠት ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ምልክት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባ የሆኑ የሰማ ነው። ዛሬ በኢትዮጵያ አዎ ኤደን እንግዲህ እኛ የምንገኝበት የዋሽንግተን ዲሲ ከተማን ጨምሮ በርካታ የዩናይትድ ስቴትስ ከተሞች በደመቀ ሁኔታ በዓሉን እያከበሩ ይገኛሉ። ከዚህ በዓል ጋር የተገናኙ አንዳንድ ነጥቦችን ወደ ኋላ እናነሳሳለን። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። አስቀድመን የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን እናካፍላችሁ። ከዜናዎቹ ጋር ተመልሰ መጥተናል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለስራ ጉብኝት አዲስ አበባ መግባታቸው ተገልጿል። ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። ከኤርትራ ፕሬዚዳንት ጋር ወደ ኢትዮጵያ የተጓዙት የውጭ ጉዳይ ሚኒስትር ኦስማል ሳሌህ እና የፕሬዚዳንቱ አማካሪ የማነ ገብረሀብም በጉብኝት ውስጥ ተካታን መጎብኘታቸው መጎብኘታቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የገና ዋዜማ ምሽታቸውን ከቤተሰባቸው ጋር ባሳለፉበት የፍሎሪዳ መዝናኛቸው በዓለም ዙሪያ ላሉ ወታደሮቻቸው የገና መልእክታቸውን በቀጥታ አስተላልፈዋል። ቀዳማዊት እመቤት ሜላኒያ ትራምፕም ከሕፃናት ከደረሳቸው የስልክ ጥሪዎች መልስ ሰጥተዋል። ዝግጅቱ የተመራው የገና አባት በዓለም ዙሪያ የሚያደርጉትን የገና ምሽት በቀጥታ እንደሚከታተል በሚናገረው የሰሜን አሜሪካ ስፔስ መከላከያ እዝ ነው። የኢራቅ ጠቅላይ ሚኒስትር እንዲሆኑ የታጩትን ፖለቲከኛ እንደማይቀበሉ የሚናገሩ ተቃዋሚዎች ዛሬም በየአካባቢው አደባባይ ላይ ወጥተው ውለዋል። ተቃዋሚዎቹ የያዙትን ንቅናቄ የዛሬ አስር ቀን ባግዳድ ውስጥ በደረሰ ፍንዳታ ቆስሎ መሞቱ ትላንትና ዕለት በተነገረው ታዋቂው ተሟጋች ጣየር አልጣይብ ሀዘን መባባሱ ተገልጿል። በደቡባዊቷ ከተማ ዱንያ ውስጥ በተካሄደው ሰልፍ ላይ የተሳተፉ ተቃዋሚዎች በኢራን ይደገፋሉ የተባሉ የፖለቲካ ፓርቲዎችን ቢሮዎችን ማጥቃታቸው ተዘግቧል። የኢየሱስ ክርስቶስ ልደት ተከብሮ በዋለበት ዕለት የካቶሊካዊትና የአንጀሊካን አብያተ ክርስቲያናት መሪዎች ለደቡብ ሱዳን ሕዝብ የሰላምና ብልጽግና ተስፋ መልእክቶች አስተላልፈዋል። በተቀናቃኞቹ የደቡብ ሱዳን ኃይሎች መካከል የተደረሰው የሰላም ስምምነት ተግባራዊ የሚደረግበት ጊዜ እንዲሆንም ተመኝተዋል። አቡነ ፍራንሲስና የካንትሪክባው ሊቀ ሊቀጳጳስ ጀስቲን ዊልቢ ለደቡብ ሱዳን ህዝብ በጋራ በላኩት ደብዳቤ የሀገሪቱ የፖለቲካ መሪዎች ወደ እርቅና ወደ ወንድማማችነት እንዲመለሱ እንደሚጸልዩ ገልጸዋል። ፕሬዚዳንት ሳልቫኪርና አማጺው መሪ ሪክ ማቻር የፊታችን የካቲት ውስጥ የአንድነት መንግሥት ለመመስረት መስማማታቸው ተዘግቧል። አድማጮች ላሁኑ ያሉን አጫጭር ዜናዎች እነዚህ ነበሩ። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ይቀጥላል። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። አድማጮቻችን ቀደም ብለን እንደጠቀስነው ዛሬ በምዕራባውያን የጊዜ ቀመር መሠረት ኢየሱስ ክርስቶስ የተወለደበት የገና በዓል እየተከበረ ነው። ወደ ቁም ነገር አዘል ዘገባዎች ከመሻገራችን በፊት ከአከባበሩ ጋር የተገናኙ አዝናኝ ነጥቦችን እንድናነሳ ወድናል። እንግዲህ እዚህ ሀገር አንድ የተለመደ ነገር አለ። ከገና በዓል ጋር ተያይዞ ሁሌም የሚመጣ ፊት አለ። ይህም ፊት ሳንታ ክላውስ በሚባል የሚታወቀው የገና አባት ነው። የገና አባት አጋዘኖቹን ይዞ ጋሪውን በአየር ላይ እየጋለበ ሲሄድ በየዓመቱ በብሔራዊ ቴሌቪዥን ጣቢያዎች ይታያል። ይህ ስርዓት ደግሞ ከፈረንጆቹ ገና ሁለት ቀናት ቀድሞ ነው የሚጀመረው። በየሰዓቱም የገና አባት ከሰሜን ዋልታ ጀምሮ በአውሮፓ፣ በሩቅ ምስራቅ፣ በአፍሪካ፣ በደቡብና ሰሜን አሜሪካ እየተሻገረ መሆኑ የሚታያል። ይህ እንግዲህ በህፃናቶች ብቻ ሳይሆን በአዋቂዎቹም ዘንድ ተወዳጅ የሆነና በየሰዓቱ በቴሌቪዥናቸው እየተከፈተ የሚታይ ነገር ነው። እንግዲህ ጥሩ ነገር አንስተሻል። በእኔ በኩል ክሪስማስ ትሩስ የሚባል አስገራሚ ታሪክን ማንሳት እፈልግ ያለው የዛሬ መቶ አምስት ዓመት የተከናወነ ነው። ከዚህ ዕለት በፊት የመጀመሪያው የዓለም ጦርነት አይሎ ነበረ። ይህ ጦርነት በሚሊዮን የሚቆጠሩ ሰዎችን መጨረሱ ይታወቃል። በጠላትነት ከተፋለሙት ሀገራት መካከል እንግሊዝና ጀርመን ይገኛሉ። ባልተለመደ መልኩ ግን ጦርነቱን ለአንድ ቀን በገና ቀን አቁመው ወታደሮቻቸው በዓሉን ማክበራቸው በታሪክ ተመዝግቧል። ያ ቀን ክሪስማስ ትሩስ ወይንም የገና እርቅ በመባል ይታወቃል። ቅድማ አፋሳሽ ጦርነት ፍቅር ወደ ሰፍነበት አንድ ልዩ ቀን ወታደሮቻቸው ፊታቸውን ያዞሩበት ቀን ነው። እንግዲህ የገና በዓል ከክርስቶስ ልደት ጋር ተያይዘ የሚነሳ ነው። ቢሆንም ደግሞ በጣም ወደ ገበያውም ያዘነበለ በዓል ነው በመባል ይታማል። ቢሆንም ግን ከተማዎቹ የደመቀ ከተሞች ይደምቃሉ። የስጦታ አንዳችን ለአንዳችን የምንተሳስብበት ቀንም እንደሆነ ተደርጎ ነው የሚታየው። እንደዛም ነው። በጣም ብዙ ጉዞዎችም አሉ። ከወዳጅ ከዘመድ ጋር መቀላቀል የሚፈልጉ ሰዎች አሉ። እንዲሁም ደግሞ የተንቆጠቆጡ ጌጦችና አበቦች፣ መብራቶች የሚበዙበት ነው። አንድ ያነበብኩትን ነገር ለማከል ያክል በገና ዛፍ መብራቶች የሚበሩት መብራቶች በዚህ በአሜሪካ ሀገር ያሉት አሁን ወደ ኤልኢዲ ወደሚባለው መብራት እንዲቀየሩ መንግስት በጣም እየቀሰቀሰ ነው። ይህም የሆነበት ምክንያት ደግሞ በገና ጊዜ የሚበራው መብራት የሚወስዱት ሀይል ወደ ስምንት መቶ ሺህ ቤቶችን ማብራት የሚችል ኃይል ነው። ከፍተኛ መጠን ያለው ሀይል ነው። ስለዚህ ፈንጠዝያው ጎን ለጎን የሀይል ቁጠባውም ይታሰብበት የሚል መልእክት ይመስለናል። በጣም እናመሰግናለን። እንግዲህ አድማጮች አብራችሁን ስለምታመሹ በዚህ በልዩ የገና ዕለት አሁን ወደ ሌሎቹ ዘገባዎች እንሻገራለን። ባለፈው ሳምንት የተባበሩት መንግስታት ድርጅት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ዊሜን አዘጋጅነት በመጪው ምርጫ ላይ የሴቶች ተሳትፎ ምን መሆን አለበት በሚል ጉዳይ ላይ ውይይት ተደርገዋል። ኤደን ገረመው በውይይቱ ላይ ጥናታዊ ጽሑፋቸውን ያቀረቡ ሶስት ምሁራንን አነጋግራ ተከታዩን ዘገባ አሰናድታለች። ባለፈው ሳምንት በተባበሩት መንግስታት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ውመን አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ ስድስት ጥናቶች የቀረቡ ሲሆን የተለያዩ በጾታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፎበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ የ ሴቶችን ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል። ነው በተለይ ቅርብ ጊዜ ያ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነ ና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች በፌክ ቪዲዮስ ን ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫ አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉ እና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳወጡ ስለተመለከትን ይሄንን ነገር አስቀድመን ልናስብበት ይገባል ብዬ ነው የማስበው። ሆን ተብለው የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ፣ ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው። በዕለቱ ጥናታዊ ጽሑፋቸውን ያቀረቡት እና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ ሀሉፍ ሴቶች በፖለቲካዊ ተሳትፎ ወደፊት ከማይመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብ እና ከዚህ ቀደም በፖለቲካዊ ተሳትፎ ወደፊት የመጡ ሴቶች ያጋጠማቸው አሉታዊ አቀባበሎችን ይጠቅሳሉ። ስነ ጾታ የምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችም ለመፍታት እዛ የውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለክፍል ለማንሳት ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት? ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱ የሚለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል? በሜንስትሪም ሚዲያው ለምሳሌ በቴሌቪዥን የሆነ የሜን ስትሪም ሚዲያ ምን ያህል እየተንቀሳቀሱ ምን ያህል እየተሳተፉ ነው። የምን እንደ መነሻ ሴቶች እየታዩ አይደለም፣ ሴቶች እየተሳተፉ አይደለም። ይህንን ኮንቬንሽናል መጠየቅ ስላልተቻለ ይህንን ዝምታው እስከ መቼ ነው? ዝም ካልነውስ ወዴት ሊያመራንች? ምን ምልከት አለው? የመጣው ሚዲያ ኮንቴክስት ብናየው እንኳን የተነሱ ነገሮች አሉ። አንዱ የድህንነት ጉዳይ ነው። ስጋት አለባቸው የድህንነት ክልል የላቸውም እና ከላይፋቸው ከፕራይቬት ላይፋቸው ጋር አያይዘው መውጣት አይችሉም። የምን ነበረ እኔ ትኩረት አድርጌ የወሰድኩት ምንድን ነው የአመለካከት ችግር አለ። በጣም የሰረፀ እና ስር የሰደደ የአመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈለግበት እና ንግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቸኛ ሰባ መንጪ መፍት ያምጪ ምናምን እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቂ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም እያዩ ሴቶች አይ ምን አገባኝ እዚ ውስጥ እዚህ ጣጣ ምን አገባኝ ብለው ዲስካሬጅ የመሆንና ራሳቸውን ነገርም እሱም የእሱ የኢምፖዚሽኑ አካል ነው ዬ ነው የረመበዙ በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረገችው ጥናት መሰረት የሴቶችን ፖለቲካዊ ተሳትፎ ለመጨመር የኮታ ስርዓት አስፈላጊ መሆንና ሚዲያዎችን በዚሁ ዙሪያ ትልቅ ሚና ሊጫወቱ እንደሚችሉ ትናገራለች። ያቀረብኩት ቦታ ከአጠቃላይ በኢትዮጵያ ያሉትን የህግ ማዕቀፎች የፖሊሲ ሴቶች ሌሎች በፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት የህግ ማዕቀፍ አለን? አዋጆች አሉ፣ የምርጫ አዋጅ አለን። እነዚህ ህጎች የስርአት የፆታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን መጽናታዊ ጽሁፍ ሲያደርገ ምንድን ነው ያየሁት? በአጠቃላይ የሌላ ሀገሮች ልምድ፣ አሁን ምሳሌ ሩዋንዳ እና ይድናቸው የሰጧቸው ሩዋንዳ ከአለም አንደኛ ላይ ነች ያለችው በሴቶች ፖለቲካ ተሳትፎ እያየሁ ነበር። እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው ሰላሳ ፐርሰንት ለሴቶች ብሎ ህገ መንግስቱ ሳይቀር ያስቀምጣል። እነዚህ እነዚህ ጥሩ ግብአቶች ሊታረ ይችላሉ በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የእኛ ፈይል አድርጓል። ወደ ፓርላማ አቀርቦ ነበር ባለፈው እንደ ፕሮፖዛል። እሱ አልተሳታም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳስ ያደረግኩት ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ ለማስጨበጥ በኩል የራሳቸው ሚና መጫወት እንዳለበት ሚዲያ እንደዚሁም ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከሥርዓት እጦት አንጻር ምን አካቷል የሚል ጥያቄ እንዲጠየቁ። በተመሳሳይም በባህር ዳር ዩኒቨርሲቲ የህግ መምህርት የሆነችውና ና በዕለቱም ጥናታዊ ጽሁፍ ያቀረበችው ኤደን ፍስሀም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች። በአዲሱ የምርጫ ህግ የፓርላማ አባላት ተሳትፎ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሂጄ ሕጉ ላይ ክፍተት አለ፣ ለሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠል የሚሆን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው ከዚህ በፊት የነበረውን ሕግ ፕላስ፣ አሁንም የተሻሻለው አዲሱ የምርጫ የሚያስገድድ ነገር የለውም። ግን ምንድን ነው ያለው? አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለውና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳን ይዘናል። የህግ ባለሙያ ኤደን አክላም ሴቶችን ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን የሰብአዊ መብት ጥያቄ መሆኑን ታስረዳለች። መጀመሪያው ምንድነው ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቱ አላት ችሎታው መብቱም አላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድን ነው? ሴት በመሆና- ከወንዶች የተለየ የልምድና ማንነት አላቸው። ስለዚህ ከወንዶች በተለየ እና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ ሴቶች ግማሹ የዓለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሰይንግ ሊኖራቸው ይገባሉ። ለምሳሌ በተለይ ፓርላማ ተሳትፏቸውን ብናይ ፓርላማ ህግ የሚወጣበት መዘን ያ ህግ ነገ ለሴቶችም ለወንዶችም እኩል ነው ተፈጻሚ የሚሆነው እና ነገ የሚወጣውን ህግ እነሱ ይገርዙበታል ካል ያ ህግ ሲወጣ ሰይ ሊኖራቸው ይገባል። ሌላው ዲሞክራሲ አምሳ ፐርሰንት ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ዲሞክራሲ ልንለ አንችል። በዚህ ቃለ መጥይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚገባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪዮ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው የኢትዮጵያ የንግድና ኢንቨስትመንት ከባቢ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምጽ ሬዲዮ አስ ዘርፍ ለመሰማራት ሀገራት ያላቸውን ምቹነት በሚመዝንበት መስፈርት የኢትዮጵያ ደረጃ ከዝቅተኞቹ የሚመደብና ለሀገሪቱ ስም የማይመጥን መሆኑን ያነሱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባየው ከኢትዮጵያ የኢኮኖሚ እድገት ጋር የሚጣጣም ከባቢ ለመፍጠር የደንብ ማውጣትና አስተዳደር ማሻሻያዎችን የመተግበር እርምጃዎች እየተወሰዱ እንደሆነ ተናግረዋል። ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ሕግ ማርቀቅ ነው። በረቂቅ ሕጉና በተያያዥ ጉዳዮች ላይ አቶ አበበ አበባየው ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ቆይታቸው የሚጀምረው ደግሞ አቶ አበበ የአዲሱን የኢንቨስትመንት ሕግ ረቂቅ በጥቂቱ ከሚያብራሩበት ነው። የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ ያሉት ውስጥ ዋና ዋና መለያ ሀሳቦች ምን ምናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የሀገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋራ የተጠጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለሕብረተሰቡ ጠቃሚ የሚባሉ የውጭ ካፒታል፣ የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳሳ እንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው ግን ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ ውጭ ባለሀብቶች ብቻቸውን ኢንቨስት ያደረጉ ሁለት መቶ ሺ ዶላር በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ ሁለት መቶ ሺ ዶላር ኦልሬዲ ምሳሌ አስር ሚሊዮን ሀያ ሚሊዮን ዶላር ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ ሁለት መቶ ሺ ዶላር መጠየቅ አግባብነት የሌለውና ዓላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንዳስፈላጊ አስፈላጊነቱ ፍሌክስብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ ይህ አእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በፍሊስ በግልስ ተደንግጎ የነበረው የፓተንት ነበረ። አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ ሀያ አራት የሚደርሰው ሀገራትን ተሞክሮ ከቃኝ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀለ ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው። እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለ ሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለ ሀብቶችን ማሸሸው አይካድም። ይሄን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩ። እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለ ሀብቶች አስፈሰው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ግን እና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደሰሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህም በዘላቂነት ላይ መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋራ አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለብየት ኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌዴራል ፖሊስ፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስተርም ጋራ በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችል የሚለውም በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባለው ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት ሀገሮቻችን ጋር አፋ ጀምረናል። ያኔ ችግር ያው ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን፣ ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ ያድርጋል? እንግዲህ እንደ ተቋም የውጭ መሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛው እና ቁልፉ አላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው። ኢንቨስትመንቶችንም በምንገመገምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው። ስለዚህ ዎች ባለሀብቶች ሊሆን ይችላሉ፣ ያገሮች ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና መያዝ ይገባል ብለ የሚናየው የኢንቨስትመንት ማበረታቻ ሳይቀር የስራ ዕድል ፈጠራ ጋር ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል፣ ነገር ከዚህ በተሻለ መልኩ የስራ ዕድልን ከግምት ውስጥ ያስገባ መሆን አለበት የሚል እና ትልቁ ማንም ሰው እንቅልፍ ሊመሰል የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ ዕድል አለመፍጠራችን ነው። በቂ የስራ ዕድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንዳገር ልክ ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቅረው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራን ነው። የኢንቨስትመንት አዋጆች ሪፎርም የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳ ቢፈልግ የኢንቨስትመንት ግባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ደቡብ ነው የምናቀናው። በደቡብ ክልል የጎፋ ዞን የተወሰኑ ስፍራዎች የኮሌራ ወረርሽኝ ሰዎችን መግደሉ ተሰምቷል። የክልሉ መንግስት ወረርሽኙን ለመቆጣጠር እየሰራው ነው ብሏል። ዮናታን ዘብዲዮስ ዝርዝር አለው። የጎፋ ዞን አስተዳደር የጤና መምሪያ ኃላፊ አቶ ለማየሁ በቀለ እንዳሉት ምልክቱ የኮሌራ ወረርሽኞ በተባለ በሽታ አራት ሰዎች መሞታቸውን ገልጠዋል። ከሞቱት ውጭ በዞኑ መረጃ መሰረት አንድ መቶ አስራ ዘጠኝ ሰዎች በበሽታው መያዛቸውን ተናግሯል። ጉባ ደብረ ፀሐይ እና ዛላ ወረዳ መካከል ላይ ያለ አካባቢ ላይ የተወሰነ ተቅማጥ በሽታ ተነስቶ መረጃው እስኪደርሰን ደርሰን ድረስ በእርግጥ አራት ሰዎች ሞተዋል። ቦታው ላይ ደርሰናል። በሽታው ኮሌራ ይሁን አይሁን የሚለውን ተወሰነ ቴስት ለማድረግ ሞክረናል። ቴስት ለማድረግ የተጠቀምነው ኪቱ ኮሌራ የሚመስሉ ሌሎች ባክቴሪያዎችን ሲያገኝ እንደዛ ነው ብሎ ስለሚያሳይ ናሙናውን ለክልል ልከናል። ምልክቶቹ ያንን የሚመስል ነገር ነው አሁን የሚያሳዩት እና ውጤቱን ነገ ልናገኝ እንችላለን ብለን ነው የምናስበው። አቶ አለማየሁ መንሴው የተበከለ የምንጭ ውሃ መሆኑን ገልጠው ትልቁ ችግር የውሃ ህቶቱ መሆኑን ነው እኛ ያየነው ነው ምንጩ ለሰገራም ሌሎች ነገሮች ተጋላጭ ከመሆኑ ጋር ባየነው ሆነ ነው ባየ ይታ በዛ ለበኩልም በዚኛ በኩልም ያሉት የታመሙ ያንን ውሃ እንደጠጡ ነው ሪፖርት ያደረጉልን። ምንጩ የተገነባ ነው ወይስ እንዲሁ የሚፈልቅ ምንጭ ነው? በወረዳው ንጹህ የመጠጥ ውሃ ተደራሽ አለመሆኑን ገልጠው የውሃ ችግር የማይፈታ ከሆነ ከዚህ የሚበልጥ አደጋ ሊከሰት እንደሚችልና ሁኔታውን ማስፈሪ እንደሆነም ተናግሯል። ይህ ወረርሽኝ ተከሰተ የተባለባቸው ሁለቱ ኩታ ገጠም ዛላና ኡባ ደብረ ፀሐይ የጎፋ ወረዳዎች 150 ሺ የሚደርሱ ህዝብ በሚኖርበት አካባቢ ሲሆን ከዞኑ ከተማ ሳውላ በአማካኝ በ70 ኪሎ ሜትር እንደሚርቅም ተገልጧል። የክልሉ ጤና ቢሮ ጤና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ ስፍራ መሆናቸውና ለመከላከል ጥረት የተደረገ መሆኑን በስልክ ለቪኦኤ ተናግሯል። ዛሬ ጠዋት ናሙና ተልኳል፣ ምናልባት ነገ ይረጋገጣል። ወደ መቶ ሀያ አንድ የሚሆን ሰው ታሟል። አራት ሰው የሚሆን በመጀመሪያ ቀን ሞቷል። ሁኔታውን ለመከላከል ጥረቶችን እያደረግን ነው። ለምን የሰው ህይወት ሳይጠፋ መከላከል አልቻላችሁም? እንግዲህ በክልሉ ላይ ከዚህ በፊት ሀያ ሶስት ወረዳ ላይ ነው የተከሰተው። እዚህ በላ አንተከስትነባል። ስለዚህ ልምዷ ለመኖርና ከማዕከል ይርቃል። ትንሽ ከበሌ ከወረዳው ማዕከል ማለት ነው። ምናልባት ከሰላሳ ኪሎ ሜትር የሚርቅ ነው። ስለዚህ አንድ፣ ሁለተኛ ደግሞ የሰርቬይ የፋይናንሱ ስራ ወረዳና ጤና ተባባሪ ጣቢያና ያለው እንደ ክልልና ዞን የተጠናከረ አይደለም እና አጠቃላይ እየተሰሩ ያሉ ስራዎች ላይ ጥቶች አሉ። ከዛ ጋር ተያይዘው የመንገድ ተደራሽነት ችግርም አለ። በዛ በኩል ጋሞ ዞን ያዋስነዋል፣ ማሌ ወረዳ ደቡብ ያዋስነዋል። ተጋላጭ የሆነ ቦታ ነው። የክልሉ ጤና ቢሮ ድጋፍ ማድረግ ላይ እንዳለም ተናግሯል። አሁን መድኃኒቱ ይዘመተናል፣ መመርመሪያ መሳሪያዎችን ይዘመተናል። እንደገና ደግሞ እቺ ልም ከሌሎች ሲከሰት እንደነበረው እንዴት ማቀናጀት እንደሚቻል አጠቃላይ ግን እዚ ዙኑሮ ተሬ ከዚያው ቦታ ነው ያለሁት እና አጋሮችንም ጥሪ አድርገንላቸዋል እየመጡ ያሉ አጋሮች አሉ ከነገ ጀምሮ የግንዛቤ ማስጨበጫ ስልጠናት ይሰጣሉ ትምህርት ቤቶችን እና ቤተክርስቲያናትን መረጃ እንድለዋውጡ ማድረግ እና በሽታው በጣም ተላላፊ እንደሆነ በምን እንደሚተላለፍ ምልክቶቹ ምን እንደሆኑ ህክምና ነፃ እንደሆነ ሁሉ እያስተላለፍን ነው ያለ ነው ማለት ነው ህብረተሰቡም እየታደለ ባለው የውሃ አጋር ውሃ አክመው እንድጠቀሙና ከሽንት ቤት መልስ እጃቸውን በሳሙና በደንብ እንድታጠቡ መልዕክት አስተላልፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳሙ Have yourself a merry little Christmas. Let your heart be light. From now on, our troubles will be out, out of sight. Have yourself a merry little Christmas. Make the Yuletide gay. አንዘንድ ዛሬ የገና በዓል እየተከበረ ነው። በአፍሪካ ውስጥ ደግሞ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ይህን በዓል በሃይማኖታዊ በዓልነት በህዝባዊ በዓልነት የተቀበለች አገር አለች። እሷም ሱዳን ናት። የሱዳን የሽግግር መንግሥት የገና በዓል ህዝባዊ በዓል እንዲሆን ዛሬ አውጇል። ከብዙ ዓመታት በኋላ የተወሰደ እርምጃ ነው። እናስረዲን ሙፍር የተሰኙ የሃይማኖት ጉዳዮች ሚኒስትር እርምጃው በሀገሪቱ ህገ መንግስት ላይ ከሰፈረው የነፃነት ድንጋጌ ጋር የሚስማማ ነው ብለዋል። አድማጮቻችን ሄደን ዛሬ እንግዲህ እስካሁን ድረስ የገና በዓልን የሚመለከቱ ጉዳዮችን እያነሳሳን አብረን ቆይተናል። ቆይተና ልንሰነባበት የዛሬ ጋቢና ቪኦኤ ጉዟችን እዚህ ላይ ተጠናቋል። በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። በስልካችንም ደውሉልን። ሀብታሙ ዝዩ የምናይደን ገር ማብረናችሁ ነበር ከሞቢልያ ቢሮ ጋር። መልካም ምሽት። kun raadiyoo sagalee ameerikaati. raadiyoon sagalee ameerikaa wixataa qabee jimaataatti galgala keessaa saalamaa walakkaa jira.